ስድስት ፓርቲዎች አንድ ሀገራዊ ፓርቲ ለመመስረት ተስማምተዋል። በ350 ወረዳዎች ውስጥ መዋቅሩን መዘርጋቱን ያመለከተው አዲሱ ውህድ ፓርቲ የሚቀጥለው ሀገራዊ ምርጫ እንዲተላለፍ እንደሚፈልግም አስታውቋል። መንግስት፣ ሕግን ለማስከበር ስራ የተለየ ትኩረት እንዲሰጥ መሪዎቹ ጠይቀዋል። መለስካቸው አምሃ ዝርዝሩን ይዟል። የአዲሱ ፓርቲ መስራች ግብረ ኃይል በጽሁፍ ያሰራጨው መግለጫ የኢትዮጵያ ሕዝብ የፍትህ የእኩልነትና የዲሞክራሲ ጥያቄ የሚፈታው በሰለጠነ የዜግነት ፖለቲካ ብቻ ነው የሚል ርዕስ አለው። የጽሑፍ መግለጫው እንደሚለው አዲሱን ፓርቲ ለመመስረት በሁለት መሰረታዊ ሀሳቦች ላይ ተስማምተው ነው ፓርቲዎቹ እነዚህም በኢትዮጵያ ማህበራዊ ፍትሕን የሚያሰፍርና ዜግነትን መሠረት ያደረገ የፖለቲካ ፕሮግራም ላይ የተመሠረተ እና የምርጫ ወረዳን መሠረት አድርጎ የሚዋቀር የፓርቲ አደረጃጀት ያለው አገራዊ የፖለቲካ ፓርቲ ለመመስረት እንደሆነ ያስረዳል የጽሑፍ መግለጫው። በዚህ መሰረት ሐሳብ ተስማምተው ለመዋሃድ እየሠሩ የሚገኙት የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ፣ የመላ ኢትዮጵያ ዴሞክራሲያዊ ፓርቲ መኢዴፓ፣ ሰማያዊ ፓርቲ፣ የቀድሞው አንድነት ለዴሞክራሲና ለፍትህ ፓርቲ አመራር አባላት፣ የጋምቤላ ክልላዊ ንቅናቄና የአርበኞች ግንቦት ሰባት ለፍትሕና ዴሞክራሲ ንቅናቄ ናቸው። የአዲሱን ፓርቲ መዋቅራዊ ሁኔታና ጥንካሬውን በሚመለከት ከጋዜጠኞች ለቀረበው ጥያቄ እስከ ምስረታው ማጠናቀቂያ ድረስ የህዝብ ግንኙነት ኃላፊነቱን የተረከቡት አቶ ናትናኤል ፈለቀ መልስ ሰጥተዋል። ከ350 በላይ በሆኑ ወረዳዎች አሁን አዲስ የሚመሰረተው ፓርቲ መዋቅሮች እንደሚኖሩት ነው። ከዚህ ጋር ተያይዞ የሚመለሰው ጥያቄ ገጠር አላችሁ ወይ? ጠንካራ ናችሁ ወይ? እንግዲህ 350 የምርጫ ወረዳዎች ማለት ከተማ ላይ ብቻ አይደለም ያሉት፣ በመላው ኢትዮጵያ በተለያዩ ክልሎች ያሉ የምርጫ ወረዳዎች ናቸው። ስለዚህ ገጠርም ጭምር ነው መዋቅሮቻችን ያሉት ማለት ነው። የአዲሱ ፓርቲ መዋቅሮች ያሉት። አዲሱን ፓርቲ ከሚያዋቅሩት አካላት መካከል አንዱ የቀድሞ የአንድነት ለዲሞክራሲና ለፍትሕ ፓርቲ አመራር አባላትን ወክለው የተገኙት አቶ አንዷለም አራጌ የዚህን ፓርቲ አስፈላጊነት የገለጹት ደግሞ እንደሚከተለው ነበረ። እንደምታውቁት አሁን የምንገኝበት የለውጥ ወቅት ነው። ያ የለውጥ ወቅት ደግሞ ረጅም ዘመናት ሕዝብ ሲታገልለት የነበረው የዲሞክራሲ ንጋት ይቀርብ ዘንድ ብዙ ትግል ተደርጓል። አሁን ደግሞ የለውጥ ጭላንጭል እያየን ነው። ነገር ግን ያንን የለውጥ ጭላንጭል ደግሞ የሚገዳደር ትልቅ የሆነ ሀገራችንን ቀስፎ የያዘ የዘረኝነት በሽታ በከፍተኛ ሁኔታ በተስፋፋበት ሰዓት ላይ እንገኛለን። በአንድ በኩል ተስፋ ሰጭ ለውጥ፣ በሌላ በኩል ደግሞ ተስፋ የሚነሳ የዘረኝነት ደዌ ተጸናውቶን እንገኛለን። ከዛ ደዌ ለመፈወስ ደግሞ ህብረ ብሔራ ያስተሳሰብ ወይም የዜግነት ፖለቲካ ፍቱን መድኃኒት ነው ብለን እናምናለን። እርግጠኛ ነኝ የኢትዮጵያ ሕዝብ በሙሉ ተስፋ የሚጠብቀው የፖለቲካ ኃይል ነው። ይህ የፖለቲካ ኃይል ይወለዳል። የዚህ ፖለቲካ ኃይል መወለድ ደግሞ ሀገራዊ ፖለቲካው ወደ ሰለጠነ ጎራ እንዲመጣ ትልቅ አስተዋጽኦ ይኖረዋል፣ ፖለቲካውንም ያሰግነዋል ብለን እናምናለን። የጋምቤላ ክልል ንቅናቄን የወከሉት አቶ ኦቻ አጌቶ ዋ ደግሞ ድርጅታቸው የተፈጠረውን ለውጥና እድል በመጠቀም ከትጥቅ ትግል ወደ ሰላማዊ ትግል እንደተመለሰ አስታውሰዋል። ከዚህ በፊትም ከአርበኞች ግንቦት ሰባት ጋር በትብብር ሲሰራ እንደቆየ ጠቅሰዋል። አክለውም ይህን አዲስ ፓርቲ አብረው ሲመሰርቱ የድርጅታቸው ዓላማ ምን እንደሆነ አብራርተዋል። ዓላማችን በክልል ብቻ ተጠቅልለው እንዲቀራል፣ የኛ ዓላማ የኛ ዓላማ በአገር ደረጃ ከክልል ወደ አገር አቀፍ ከሌሎች ፓርቲዎች ጋር ተዋህደን አንድ ሆነን ትልቅ ሀገር ለመመሰረት ነው የኛ መነሻ ዓላማ እና ዛሬ በዚህ ለውጥ አጋጣሚ ኢትዮጵያ ሕዝቦቿን ትባርቅ አሁን እኛ ክልል ብቻ ተወሰንን፣ አጋር ነው፣ አናሳ ነው ከምንባል ከዛ ወጥተን እንደ ማንኛውም ኢትዮጵያዊ በኢትዮጵያ መሀል የሚወሰኑ ጉዳዮች የወሳኙ አካል ለመሆን ነው እዚህ እየተገኘው። ስለዚህ የውህደቱ አካል ነኝ። አመሰግናለሁ። ከጋዜጠኞች ከተነሱት ጥያቄዎች መካከል አንዱ አዲሱ ፓርቲ የሚመጣውን ሀገር አቀፍ ምርጫ በተመለከተ ያለውን አቋም ማብራሪያ የሚጠይቅ ነበረ። ለዚህ ምላሽ የሰጡት አቶ ናትናኤል ፈለቀ ናቸው። ምርጫም ሆነ ማንኛውም የፖለቲካ ስራ ሀገራዊ መረጋጋትን ይፈልጋል እና ሀገራዊ መረጋጋትን ለማምጣት ደግሞ መሰራት ያለባቸው ስራዎች እንዲሰሩ በአሁንና በምርጫው ጊዜ መካከል ያለው ጊዜ በቂ ነው ተብሎ አይታመንም። ስለዚህ ምርጫው ለጊዜ ሰሌዳው ብቻ ተብሎ መደረግ ስለሌለበት እና ካአሁን በኋላ ለአንዴና ለመጨረሻ ጊዜ አገሪቷ ዲሞክራሲያዊ ስርዓት የሚመሰረትበት መደላድል መሆን ስለሚገባው ለሰሌዳው ብቻ ብለን ምርጫ በዛ ቀን መደረግ አለበት ተብሎ አይታመንም። ስለዚህ ምርጫው ቢገፋ እንመርጣለን። አለበለዚያ ግን ለምርጫው በቂ ዝግጅት አድርገን ባለን አቅም ምንሰራ ይሆናል። ግንቦት አንድና ሁለት ከሚደረገው ከመስራች ጉባኤ በኋላ የሚሰሩ ስራዎች በሙሉ ያንን ታሳቢ ያደረጉ ይሆናል ማለት ነው። ሰማያዊ ፓርቲን ወክለው የተገኙት አቶ የሸዋስ አሰፋ በበኩላቸው ለአዲሱ ፓርቲ በጊዜው የሚታየው ዋና ቁም ነገር ምርጫ አይደለም ይላሉ። ምርጫ በየአምስት አመቱ በየአራት አመቱ ይመጣል። ሽግግር ግን በየአራት አመቱ በየአምስት አመቱ እንደሚመጣ እርግጠኛ መሆን አይቻለም። ቢመጣም ዋጋ ያስከፍላል። ስለዚህ ምርጫ ለማድረግ ብለን ምርጫ ማድረግ የለብንም። እኔ ሁሌ ደግሞ የሚደንቀኝ ተደጋጋሚ ስለሚነሳ ነው። ተከታታይ ምርጫ ይባላል ተከታታይ ምርጫ እኮ 97 በመቶ 98፣ 99፣ ከዛ 100 በ100 ነው የሆነው። ስለዚህ መቶ አንድ በመቶ የሚባል የለም። ስለዚህ በጣም ኢምፖርታንቱ ነገር ለኛ ሽግግሩ ነው። ለሽግግሩ አገር ሰላም መሆን አለበት። አገር ሰላም ሳይሆን አንዲትም አንቀጽ መቀየር አይቻልም ማሻሻል። ሀገሪቱ በአሁኑ ወቅት በሽግግር ላይ እንዳለች ያመለከቱትና ይህ ወቅትም ያለ ጥርጥር አስቸጋሪ እንደሆነ በማስታወስ በስልጣን ላይ ያለው መንግስት ሰላምና መረጋጋትን ለማስፈን ማንም ዜጋ መተባበር እንዳለበት ያሳሰቡት ደግሞ አርበኞች ግንቦት ሰባትን ወክለው በስፍራው የተገኙት ፕሮፌሰር ብርሃኑ ነጋ ናቸው። የዜጎችን ደህንነትና የህግ የበላይነትን የማረጋገጥ ስራ ግን የመንግስት እንደሆነ አበክረው ተናግረዋል። በምን ትተማመናላችሁ? የተባለው ጸጥታን የማስከበር ኃላፊነት የመንግስት ኃላፊነት፣ እኛ ጸጥታ አስከባሪዎች አይደለም። መንግስት ጸጥታን የማስከበርና ይሄ ስርዓት ይሄ ዴሞክራሲያዊ ሂደት ዳር እንዲደርስ ይህንን ለማደናቀፍ የሚሞክሩ ጉልበትና እንትንን እያጣቀስን መሄድ እንችላለን ብሎ የሚያምኑ ኃይሎች ካሉ እነሱን መግራት ማስተካከልና ወደ ቦታቸው መመለስ የመንግስት ስራ ነው። እኛ ማገዝ ነው፣ ሁላችንም እንደ ዜጎችም ማገዝ ነው የሚችሉት ዋናው ስራ በቃል ኪዳን ሰነዱ ላይ እንደተገለጸው የጉልበት ሞኖፖል ያለው መንግስት ነው። ያንን የጉልበት ሞኖፖሉን እኛ እንደ ዜጎች አውተለሱ ስንሰጥ ዜን ደህንነታችንን ሰላማችንን ያስጠብቅልናል። ይህንን ፌል ካረገ አንድ መንግስት መሰረታዊ ስራውን ፌል አድርጓል ማለት ነው። አዲሱ ፓርቲ ግንቦት አንድና ሁለት ቀን 2011 ዓ ም መስራች ጉባኤውን እንደሚያካሄድ ይጠበቃል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ